ግሎባል ቢዝነስ ሪስክ ኮንሰልተንሲ ኮንትሮል ሪስክ ማለትም ንግድን ሊያጋጥሙ የሚችሉ ችግሮችን የሚጠቁም ዓለም አቀፍ ተቋም በያዝነ ዓመት 2016 አሸባሪነት፣ ሙስና፣ በፍትሐዊ ፍርድ ስርጸት ጉድለትና በመጪው አጠቃላይ ምርጫ ምክንያት የኬንያ ንግድ ችግሮች ሊገጥሙት እንደሚችል ገልጿል። ተቋሙ ዛሬ ናይሮቢ ውስጥ ነው በ2016 የኬንያን ንግድ ሊገጥሙ ስለሚችሉ ችግሮች ጥቆማውን ይፋ ያደረገው የቪኦኤዋ ጂል ክሬግ ተከታትላለች። ትዝታ በላቸው ታቀርበዋለች። ግሎባል ቢዝነስ ሪስክ ኮንሰልተንሲ ኮንትሮል ሪስክ ማለትም ንግድን ሊያጋጥሙ የሚችሉ ችግሮችን የሚጠቁመው ዓለም አቀፍ ተቋም በ2016 ሪፖርቱ ያወጣው የግልና የሕዝባዊ ድርጅቶች ንግዶችን ሊያጋጥሙ የሚችሉ ዓለም አቀፍ ችግሮችን ለይቶ በማውጣት ነው። የተቋሙ የምስራቅ አፍሪቃ የንግድ ገምጋሚ ፖል ጋብርኤል ምስራቅ አፍሪቃ በአሸባሪነት እየተጠቃ ነው የሚለው ግምት ወይንም አመለካከት የክልሉን የንግድ ማህበረሰቦች ማለትም ኢኮኖሚ በአሉታዊ እያጠለመ ነው ይላሉ። differentiation between different parts of Kenya. የሆነ ሆኖ በተለያዩ የኬንያ ግዛቶች ውስጥ ያለው ሁኔታ በግል አይታወቅም። ለምሳሌ ናይሮቢ ውስጥ የሚገኝ ኩባንያ ሊኖር ይችላል። ያ ኩባንያ ደግሞ ሶማሊያን በሚያዋስኑ አካባቢዎች እንዳለው አይነት ለአደጋ ላይጋለጥ ይችላል። ሆኖም የውጭ መዋዕለ ነዋይ አፍሳሽ ወይም ነጋዴ ይህንን ለይቶ አያውቅም። የሆነ ሆኖ አሸባሪ ድርጅቶች የጥቃት ዘዴያቸውን ሲቀይሩ፣ ያለው አመለካከትም እንደሚለወጥ ጋብርኤል በአጽንኦት ይናገራሉ። just because those እነዚህ የሽብር ቡድኖች በትልቁ የምስራቅ አፍሪካ የምጣኔ ሀብት መናኸሪያዎች ውስጥ ስለማይንቀሳቀሱ ብቻ ተጠናክረው ይህንንም አካባቢ አያጠቁም ማለት አይደለም። ንግዶችን ሊያጋጥሙ የሚችሉ አደጋዎችን የሚገመግመው ተቋም የኮንትሮል ሪስክ ባለሙያ በኬንያ ሊካሄድ የታቀደውን የ2017 ምርጫ ምክንያት በማድረግ ጸረ ሙስናን የተመለከቱ ንግግሮችም በብዛት መሰማት ጀምረዋል። እናም ማናቸውም ጸረ ሙስና ሕጎችን ገቢራዊ የማድረግ እርምጃ ፖለቲካዊ ምክንያት እንደሚኖራቸው ይገመታል ይላሉ። ጸረ ሙስና ንግግር በማሰማት ብዙ ፖለቲከኞች እንዲሁም ፕሬዚደንቶች ተመርጠዋል። በሌላ በኩል ግን እነዚያ በንግዱና በፖለቲካው ዙሪያ የሚታዩ ሙስናን የማጥፋት ፍላጎቶች እንደ ተፈለገው ሂደት እንደማያሳዩና ያዘገሙ መሆናቸው ይስተዋላል። በተቋሙ ዘገባ መሰረት ዓለም አቀፍ ንግድን የገጠሙ አደጋዎች አሸባሪነት፣ ሶሪያ ውስጥ የሰፈነው ቀውስ ኢንተርኔትን በመጠቀም የሚፈጸሙ ወንጀሎችና የአውሮፓ ሕብረት መጪው ዕድል በእርግጠኝነት ያለመታወቁ ናቸው ተብሏል።